ቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፍሩ ገባበሉ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነ ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አረጋው ጋር አብረናችሁ ለ30 ደቂቃ ጫፍ እንደርሳለን። ሰላም እንደምናመሻችሁ። በዛሬው ዝግጅት በሰሜን ወሎ በወልዲያ በመርሳ በቆቦና በሌሎች የዞኑ ከተሞች ውጥረት እስከ ዛሬ መቀጠሉንና ወጣቶች ከየቤቱ እየተለቀሙ እየታሰሩ መሆኑን ያነጋገር ናቸው ነዋሪዎች ገልጸውልናል። ከብሱ ብለው በእግራቸው ያንበርክቀው ከፍተኛ ሁኔታ ነው የደበደባቸው። አሁን ወስደዋቸዋል። እዚህም የሚቆዩት የተወሰነ እዚሁ አካባቢ ያሉ በጥፈት ቤት አካባቢ ነው የሚባለው። ሌሎቹም ወስደዋቸዋል። በግጭቶቹ ወደ ሀያ የሚጠጉ ሰዎች ህይወት እንዳለፈ ይታወሳል። የሀገር ሽማግሌዎች የታሰሩን ለማስፈታት እየጣሩ መሆናቸውንም ገልጸዋል። ዝርዝር ዘገባ አለን። የአፍሪካ መሪዎች በአዲስ አበባ ተሰባስበው ሙስናና የምጣኔ ሀብት እድገት ላይ እየተወያዩ ይገኛሉ። በዛሬው እለት የአፍሪካ የንግድና ምጣኔ ሀብት ጉባኤ የኢትዮጵያን ጨምሮ አራት የሀገር መሪዎች በተገኙበት ተካሂዷል። አሜሪካውያን ባለሀብቶች በአፍሪካ ምጣኔ ሀብት ላይ ያላቸው ተሳትፎ ለማስፋት ሲመክሩም ውለዋል። እንደሚመስለኝ አፍሪካ ለዩናይትድ ስቴትስ አስፈላጊ መሆኗ ከምናይባቸው መንገዶች አንዱ የምጣኔ ሀብት ግንኙነታችን ነው። በሚቀጥሉት በደርዘን የሚቆጠሩ ዓመታት በዓለማችን በስራ ላይ ከሚገኘው ሰው ሩቡን የሚይዙት በዓለም ሸቀጦቻችንን እና ምርቶቻችንን የሚገዙት አፍሪካውያን ደንበኞቻችን ይሆናሉ። ከላይ የሰማነው በአፍሪካ ህብረት የዩናይትድ ስቴትስ አምባሳደር የተናገሩት ነው። በዚህ ጉባኤ የአፍሪካ አጠቃላይ የወጪ የሸቀጥ ገበያ ከ ከስድስት ዓመት በፊት ከነበረው 640 ቢሊዮን ዶላርስ ወደ ግማሽ በሚጠጋ በ2016 ማነሱም ተገልጿል። የግሉ ዘርፍ ይህንን የንግድ ግንኙነት ለማጠናከር ሊጫወት የሚችለው ሚና በተመለከተ ማብራሪያ የሚሰጠን እንግዳ በጋቢና አሳፍረናል። ችግሩ ምንድን ነው እዚህ ያለው ገበሬ እዚህ ያለው ነጋዴና ኢትዮጵያ ውስጥ ያለው ነጋዴ በደንብ ያለ መነጋገር አብሮ የሽርክና ስራ አለመስራት ኢትዮጵያ ያለው የማደግ አቅም የለውም እዚህ ያለውን በዚህ ሀገር በአሜሪካ ላይ ተቀባይነት ያለውን ምርት እንዴት አድርገው ሊያሳድግ እንዴት አድርጎ ሊያመርት እንደሚያስፈልገው አያውቀውም። በዚህ አመቱ የኦስካር ፊልም ሽልማት አንድ በኬንያ የተሰራ አጭር ፊልም ታጭቷል ለኦስካር እጩ ሆነን በመመረጣችን ከፍተኛ ደስታ ነው የተሰማን። ለእኛ ትልቅ ስኬት ነው፣ ለኬንያም ሆነ ለጀርመን በጣም ደስ ይላል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሀገራቸው የምትገኝበትን አጠቃላይ ሁናቴ የሚዘረዝረውንና የወደፊት አቅጣጫቸውን የሚያመለክቱበትን የመጀመሪያ ንግግራቸውን ዛሬ ማታ ለተወካዮች ምክር ቤቱ ጥምር ጉባኤ ንግግር ያደርጋሉ። ፕሬዚዳንቱ ለሀገር ውስጥና ለውጩም ያላቸውንና የተጀመረውን የአውሮፓ ሁለት ሺ አስራ ስምንት አመተ ምረት ህልም የሚያዳምጡት በኮንግረሱ አዳራሽ ውስጥ የሚታደሙት እንደራሴዎች ብቻ ሳይሆኑ በግዙፎቹ የቴሌቪዥን መረቦች በቀጥታ በሚተላለፍ ስርጭት የመላው ዓለም ሕዝብም ይከታተለዋል። ትራምፕ ይህንን ንግግራቸውን የሚያደርጉት በሀገሪቱ የግብርና ቀረጥ ሕግ ማሻሻያ ላይ ድል አጎናጽፏቸዋል የተባለ ውሳኔን በተወካዮች ምክር ቤት ከተላለፈላቸውና ፈርመውም የሀገሪቱ የታክስ ሕግ ባደረጉት ሰሞን ቢሆንም ያለፈው ፕሬዝዳንታዊ አመታቸው በብዙ ወጀብና ትርምስ የታጀበ እንደነበርም ታዛቢዎች እየተናገሩ ናቸው። ፕሬዝዳንት ትራምፕ ባሳለፉት አንድ አመት ለአዲስ ፕሬዝዳንት በዩናይትድ ስቴትስ ታሪክ ታይቶ የማይታወቅ እጅግ የወረደ የህዝብ ተቀባይነት ያላቸው ፕሬዝዳንት መሆናቸውንም የህዝብ አስተያየት ክትትል ሀዞች ያሳያሉ። የትራምፕ አስተዳደር ከፍተኛ አደጋ የሚደቅኑ ተብለው ከተፈረጁ 11 ሀገሮች ወደ ዩናይትድ ስቴትስ ለመምጣት የሚያመለክቱን ሰዎች ታሪክ ጥልቅ የሆነ ፍተሻ በማድረግ የስደተኛ መቀበል ፖሊሲውን እያጠበቀ መሆኑ ተገልጿል። በስተመጨረሻም ዩናይትድ ስቴትስ፣ ኖርዌይና ብሪታንያ ደቡብ ሱዳን የሚዋጉት ሁለቱም ወገኖች አሁንም በብዙ አስር ሺህ የሚቆጠሩ ልጆችን ለተዋጊነት መመልመላቸውን መቀጠላቸውን እያሳሰቡ ነው። ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ እግዜርና እኔም መስታወት አድራገው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ለትስ ክሮስ ባውንደሪስ ቱጌዘር። በሰሜን ወሎ፣ በወልዲያ በመርሳ በቆቦና በሌሎች የዞኑ ከተሞች ውጥረቱ እስከ ዛሬ መቀጠሉንና ወጣቶች ከየቤቱ እየተለቀሙ እየታሰሩ መሆኑን ያነጋገርናቸው ነዋሪዎች ገልጸዋል። በመርሳ የታሰሩ ይፈቱ በሚል የጠየቁ ወጣቶች በአሰቃቂ ሁኔታ በታጣቂዎች መደብደባቸውን የአይን እማኝ ነኝ ያሉ ነዋሪ ገልጸዋል። በከተሞቹ የመንግሥት መስሪያ ቤቶችም ሆነ የንግድ ቤቶች መዘጋታቸውን በምትኩ በፌዴራል አድማ በታኝና ኗሪዎች አጋዚ እያሉ በሚጠሯቸው ልዩ ኃይሎች ቁጥጥር ስር መዋላቸውን ይናገራሉ። የመርሳ ከተማ ከንቲባ ከተማዋን ለማረጋጋት የሀገር ሽማግሌዎች ባሉበት ተነጋግረን ተስማምተን ተለያይተናል ብለዋል። ሽማግሌዎቹ የተስማማነው ነገር የለም ሲሉ ለአሜሪካ ድምጽ ሬዲዮ ተናግረዋል። ጽዮን ግርማ ዝርዝር አላት። በሰሜን ወሎ ዞን በወልዲያ በቆቦ በመርሳና በከተሞቹ አቅራቢያ ባሉ ገጠር ከተሞች ግድያ፣ ተቃውሞ፣ ግጭትና ቃጠሎ መከሰት ከጀመረ ዛሬ አስራ አንደኛ ቀኑን ይዟል። በወልዲያ ከተማ ከጥምቀት በዓል ማግስት በሚከበረው የቃና ዘገሊላ በዓል ክብረ በዓል ላይ በጸጥታ ኃይሎች የተገደሉት ኢትዮጵያውያን ጉዳይ ተቃውሞን ወደ ሌሎች ከተሞች አዛምቶት ቆይቶ ወደ መርሳ ከተማም መዛመቱን መዘገባችን ይታወሳል። በቅዳሜው የመርሳ ግጭትም ቢያንስ አምስት ሰዎች ተገድለዋል፣ ሌሎች ሰዎችም ቆስለዋል፣ ንብረት ወድሟል፣ እንደ ነዋሪዎቹ እና የክልሉ መንግስት ገለጻ። በዛሬው እለት ደግሞ በርካታ ወጣቶች መታሰራቸውን የተቃወሙ የሀገር ሽማ ሽማግሌዎችና ወጣቶች ወደ ከንቲባው ጽህፈት ቤት አምርተው እስረኞች እንዲፈቱ መጠየቃቸውን ተናግረዋል። በዚህ ሂደትም ሽማግሌዎቹ ከከንቲባው ጋር በመነጋገር ላይ ያሉ በርካታ ወጣቶች ወደዛው አምርተው ውጭ ላይ እንደነበሩ እና በመጨረሻም ከታጣቂዎች ጋር በተፈጠረ ግጭት ከፍተኛ ድብደባ እንደደረሰባቸው በአካባቢው ነበርኩ ያሉ አንድ የአይን እማኝ ለአሜሪካ ድምጽ ተናግረዋል። እኚህ ግለሰብ ለደህንነታቸው ስለሚሰጉ ድምፃቸውን እንድንቀይር፣ ማንነታቸውን እንዳንጠቅስ ጠይቀውናል ያ መከላከያ አዛዡ እያነጋገራቸው ነበረ። ሽማግሌዎቹም አሉ ዛው፣ ወጣቶቹም ቁጭ ብለው በስነ ስርአት ከመንገድ ዳር ላይ እያነጋገረ እያለ አለመግባባት ተፈጠረ አይነት አድርጎ ሀይል ተጠቀሙ። ወታደሮቹ ከዛ ከበው በከፍተኛ ሁኔታ በጭስ ቦምብ አፍነው ዙሪያውን ከበዋቸው ነበር። እነሱን በሚያወያይበት ጊዜ ሌላው ጦር እየከበበ ነበርና መንገድ መሀል ላይ አጣብቀው ኦብልስቶን ድንጋይ ላይ ልብሳቸውን ሰብስቡ ብለው በእግራቸው ያንበርክከው ከፍተኛ ሁኔታ ነው የደበደባቸው። አሁን ወስደዋቸዋል። እዚህ የሚቆዩት የተወሰነ እዚህ አካባቢ ያሉ በጥፈት ቤት አካባቢ ነው የሚባለው። ሌሎችም ወስደዋቸዋል። ከአሁን ስፓልት መውጣታት ሽም በጣም የሚያስፈራ ነገር ነው። ራሱ ወታደሮች በቃ ዜጋሽ አይመስሉሽም። ስታያቸውም በጣም ነው የሚያናድዱሽ። መሳሪያ እያያዛቸው ሁሉ ያስጠላሻል። ምክንያቱም ቀስተው ነው ወደ አንቺ ወድረው ነው የምታያቸው። አንቺንም ሲያዩሽ የውጭ ዜጋ ነው የሚመስሉት። ሰውን በጣም ጠልጠልተዋቸዋል በከፍተኛ ሁኔታ ምክንያቱም አንቺን መቅጣትም ምንም አለ የሚያጠፋ መቅጣት፣ በህግ መጠየቅ እንኳ ቢቀር በስርዓቱ ማሰር፣ ለጊዜው ማቆየት እስኪረጋጋ ድረስ አለ። ግን ሰውየው ዳግመኛ እንዳይነሳ አካለ ስንኩል እንዲሆን አድርጎ ያን ያህል ጉልበት ላይ ሎሚውን መስፈር፣ እንደዚህ መምጣት በጣም የሚዘገንን ነገር ነው። ልክ ዜጋሽ አይመስልሽም፣ እንደዛ ሲደበድቡ ሲታይና ችግር ይፈጠራል። ችግር ከተፈጠረ በኋላ ጦር ይመጣል፣ ይደበድባል። በቃ ይሄ ደግሞ ነገሮችን እያባሰው ይሄዳል እንጂ የሞተበት ቤት ቤተሰብ አለ፣ የተገደደበት ያ ዝም አይልም። ጓደኛ ዘመድ አዝማድ አለ። የሀገርሽ ልጅ ይሞታል፣ ዝም አትይም። የመርሳ ከተማ ከዚህ በኋላ ጠዋት መረጋጋት ታይቶበት የነበረው ከተማ ተመልሶ ውጥረት ስር ገብቷል፣ ያሉት እኚ ነዋሪ የሀገር ሽማግሌዎቹ ከዚህ በኋላ ተስፋ አልቆረጡም፣ ሁኔታውን ለማስተካከል ተሰባስበው ሲነጋገሩ ነበር ብለዋል። የመርሳ ከተማ ከንቲባ አቶ አዲሴ መለሰ ስለ ሁኔታው ማምሻውን አነጋግሬያቸው ነበር እና በዛ መልክ አሁን ያለው ሁኔታ አንደኛ፣ በአብዛኛው የንግድ እንቅስቃሴ ውስጥ የገባ የንግድ ድርጅት ባለቤት ስለሆነ የመጀመሪያው የራሳቸውን ድርጅት መክፈት ሰላምን ለመረጋጋት አንዱ ከተማ የሚገለገል ያለበትን አገልግሎት ተገልጋይ የበለጠ ማጠናከርና ወደ ሙሉ ሰላሙ ለማምጣት የንግድ ድርጅቶች መከፈት አለባቸው የሚል ሀሳብ ነው ተይዘው የነበረው። ሌላው የመንግስት ሰራተኛ አገልግሎትም ስራ መጀመር ያለበት ሁኔታ መኪና አገልግሎትን በከተማችን ላይ ቆም ብሎ ስለነበረ ከወደ ሁለቱም አቅጣጫ፣ ስለዚህ ከተማ ላይ ገብቶ አገልግሎት መስጠት አለበት የሚሉትን ነገሮች ነው ይህ ሀሳብ ያለው። ሌሎቹ ላይ መረታውን ባለው ሁኔታ የ ከተማችን እየወደመች ያለች በየመንገዱ የወደቁቱ በቃጠሎ ላይ የወደሙ ቤቶች እና ሁለት አብረቶች እነሱ የወደቁትን በፍጹም ትክክል ማረልንም አውግዘናል። ቃጠሎን በተለይ አሰቃቂ በኢትዮጵያ ደረጃ አሰቃቂ የሆነውን ቃጠሎ ድርጊት መፈፀም ያለበትም ነበረ ከመጀመሪያውም ቀድመን ተዋይተን ስለነበረ። በዛ ውይይት ላይ መሪዎቹ የሃይማኖት አባቶቹ ጋር የተደረገው ውይይት ውጤታማነቱ ትንሽ የተጀመረው እና የተካሄደው ድርጊት ትክክል አይደለም የሚሆን ነገር አውግዘዋል። በሰው ላይ በተለይ ሰላም አስከባሪ ሰላሙን ለማስከበር ያደረግ የነበረውን እንቅስቃሴ የተወረወረ ቦምብም በጣም ህብረተሰቡ ቁጣ ውስጥ አስገብቷን በዚህ ላይ መሆን ያልተደረገ ድርጊት ተፈጽሟል። እና አሁን ባለው ሁኔታ ግን እነዚህን ነገሮች ማስተካከል አለብን የሚል ነገር ነው ይዘው የነበረው። ያውን ምናልባት ከሌላ መልእክት የሚያመጡት የስጋት ሆነ የሚል ነገር ስለሆነ በፍጹም ያለ ስጋት ድርጅቴ እንከፍታለው፣ አገልግሎት እሰጣለሁ በሚል መንገድ ተግባብተን ነው የተለያየ ነ ። ሽማግሌዎቹ ግን እንደዚህ አላሉኝም። ሽማግሌዎቹ ካሏቸው ከጠቀሷቸው ነገሮች ውስጥ በከተማ ውስጥ ወጣቶች በብዛት ታስረዋል፣ ከሁለት መቶ ሀምሳ በላይ ወጣቶች ታስረዋል ያሉትን ነገሮች እኛ እናስተካክላለን፣ ልጆቻችንም ግን ይፈቱልን። ፍቱልን መክፈቱንም ቢሆን መጀመሪያ ላይ መንግስት፣ መስሪያ ቤቱን ይክፈት። የመንግስት መስሪያ ቤት ከተከፈተ በኋላ ነው ንግድ ድርጅቶችን ክፈቱ ልትሉን የሚገባው፣ የሚል ጥያቄዎችን እንዳያነሱላችሁ በመጨረሻ ባለመግባባት እንደተሰናበታችሁና እንደውም ወጣቶች ተከበው በአስለቃሽ ጭስ ከዛ በኋላ ከፍተኛ ድብደባ እንደደረሰባቸውን የገለጹልን እሱ እንግዲህ እኛ በሙሉ ተግባብተን ሙስሊሞቹ በድዋ ክርስቲያኖች በጸሎት ነው የተለያየ ነው። ጠዋት ላይ እኛ ገና ወደ ውይይት ሳንገባ የእስረኞች ሶቱ የሚል ሰልፍ አካሂደው ነበረ ወጣቶች። ከዛ ባለው መንገድ ሽማግሌዎቹ ለመገልገል እናጠቃላይ ያለው ነገር ትክክል አላችሁም እኛ በዚህ መንገድ አሁን ይታመጡ ጥያቄ በሚል መንገድ ትምረውታል። ግን መጨረሻ ላይ ከዛ በኋላ በጋራ ቁጭ ብለን የተወያየ ነው ውይይቱ በግልጽ ኔጋልስ የተወያየ ነው ነው እንትን የምንለው በተነጋገርነው ያለ ነው ማለት ነው። ስማቸው እንዲጠቀስ ያልፈለጉ አንድ አዛውንት ከሀገር ሽማግሌዎቹ መካከል ነበርኩ ብለዋል። ሁኔታውን ጠየቂያቸው ነበር። ዛሬ ሀገር ሽማግሌ እና አበጋሮች፣ የሃይማኖት አባት ሁሉም እና ቅሬ አባቶች ተሰብስበው በዛሬው ዕለት የታሰሩ ሰዎች ይፈቱ የሚል አቅርበን ነበር። አይቻልም ማለት ነው። ፌዴራል መንግስት ነው። አራ ከንትሮን ይዘ ነበር። አሁ ሊፈቱ አልቻሉም። ስሩም እየቀጠለ እየቀጠለ ነው የሄደው። የመንግስት ኃይል ግን በጣም ገብቷል። እንደው እናንተ እንደ ሀገር ሽማግሌ ምንድን ምን አይነት መፍትሄ ነበር የጠየቃችሁት? የሀገር ሽማግሌማ ኃላፊነትን እንውሰድ ና ልጆቻችንን እንያዝ ና መክረን እናስገባለን። ልቀባቸው የታሰሩትን የሚል ነበር። ሀገር ሽማግሌ አቀረበው። እሺ ምን አሏችሁ? ምን አሏችሁ? ሊቀበሉን አልቻሉም፣ ሊቀበሉን አልቻሉም። ከንቲባውም መብቴ እኔ አይደለም የፌዴራል መንግስት ነው መብቴ አለ። በአይዲንም ጽሕፈት ቤት አራፊውን ጠርሰን ነበረ። እኛን እንኳን ሌላው ቀርቶ መታወቂያ እየጠየቁን ነው የምንገባው፣ እኛ ልንጠይቅ አንችልም። መንገዶች ይከፈቱ፣ ቡና ቤቶች እና ድርጅቶች ይከፈቱ፣ መስሪያ ቤት ጀመሬ የሚል ነው ያቀረቡልን እንዴት አድርገን ተከፍቶ ማን አላፊነትን የሚወስደው ወጣቱ በሙሉ በሜዳው ተከስክሷል። ይህንን ነገር እንዴት እናደርጋለን? የሚል አሉና ያው እንግዲህ የፌዴራል መንግስት እርምጃ ወስድ ያለው ብለዋል። አሉና እንግዲህ ዝም ብለን ወጣን፣ መፍትያ አጣን። በሙሉ አምስት መቶ በላይ ህዝብ ተሰብስቦ ነበር አዳራሽ ንብረት ስለተቃጠለባቸው ሰዎችስ የተነሳ ነገር አለ። ያንንም የሀገር ሽማግሌ የተቃጠሉትንም እናስተዛዝናለን ተቃጠላል። ቢያንስ የብዙ ቤቶች ተቀጣጥለዋል። ድርጅ የብዙ ድርጅቶችም እንዲሁ ተቃጥለዋል። እነዛንም እነዛንም እናተካካለን። ልጆቻችንም እንቆጣለን። ይህ ሁሉ ድርጅቱ ቢቃጠል ሰው ነው ሰው ነው የሚሰራው ሰው ግን ቢሞት አይተካም። ይህ ሁሉ ይተካል። የሚል የሀገር ሽማግሌም አቅርበው ነበረ። አሁን እንሰማን አቅጣጫ አላገኘንም። ዝም ብለን ተለያየን። መንግስት ለምን አይጠይቀንም? የክልሉ የፌዴራል እና እንትን ኮሎኔሉ የመጡ አነጋግረናል። ኮሎኔሉም እኔ ለማነጋገር ስልጣኔ አይደለም የሚል አቀረበልን። ወደ ማንም እንደማና የምናደርገው ተሰብስበን ጠዋት የተሰበሰብነ እስከ ሰባት ሰዓት ድረስ ተሳ እንትን ተለያየነ። በሌላ በኩል በወልዲያ በቆቦ እና በአካባቢው ባሉ ከተሞች ምንም አይነት የስራ እንቅስቃሴ እንደሌለ፣ የመንግስትም ሆነ የግል ድርጅቶች ዝግ መሆናቸውን ያነጋገርናቸው ነዋሪዎች ገልጸውልናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን። እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን እናልፋለን። የአፍሪካ ህብረት ጉባኤ በአዲስ አበባ በመካሄድ ላይ ይገኛል። በዛሬው ዕለት አፍሪካ ከዩናይትድ ስቴትስ ጋር ያላት የንግድና ምጣኔ ሀብት ትስስር የተመለከተ ውይይት ተካሂዷል። የኢትዮጵያውን ጠቅላይ ሚኒስትር ጨምሮ ሌሎች ሶስት የአፍሪካ መሪዎች በተገኙበት ጉባኤ የንግድና ኢንቨስትመንት ትስስሩን ለማጠናከር አሜሪካ ያላትን ቁርጠኝነት በአፍሪካ ኅብረት የዩናይትድ ስቴትስ አምባሳደር ተናግረዋል። መለስካቸው አማሃ ከአዲስ አበባ ስርስሩን ይዟል። በአፍሪካና በዩናይትድ ስቴትስ መካከል ያለውን የንግድና ኢንቨስትመንት ትስስር በይበልጥ የሚጠናከርበትን ብልሃትና መንገዶች ለማፈላለግ የተዘጋጀ እንደሆነ የተነገርለት የአፍሪካ ንግድና ኢንቨስትመንት መድረክ በሸራተን አዲስ ዛሬ ጠዋት ተከፍቷል። በዚህ መድረክ የአፍሪካና የዩናይትድ ስቴትስ የግሉ ዘርፍ የሥራ መሪዎች ከአፍሪካ መንግሥታት መሪዎች ሚኒስትሮችና ከፍተኛ የዩናይትድ ስቴትስ መንግሥት ሹማምንትና የልዩ ልዩ ተቋማት ባለድርሻዎች ተወካዮች ጋር ሐሳባቸውን ይለዋወጣሉ። በዚህ መድረክ ከሚካፈሉት መካከል በአፍሪካ ኅብረት የዩናይትድ ስቴትስ መንግሥት አምባሳደር ሜሪ ቤት ሌዮናርድ ለጋዜጠኞች አጭር መግለጫ ሰጥተው ነበረ። አምባሳደሯ አገራቸው ከአፍሪካ ሕዝብና መንግሥታት ጋር ያላትን ግንኙነት ከፍ ያለ ዋጋ እንደምትሰጠው ገልጸዋል። ዛሬ በተከፈተው በዚህ መድረክም የሚያተኩሩበትን ጉዳይ አብራርተው ነበር። ዛሬ የምናተኩረው የዩናይትድ ስቴትስ መንግሥትና የግሉ ዘርፍ እንዲሁም በአፍሪካ መካከል ንግድ የሚጠናከርበትን መንገድና ኢንቨስትመንት የሚጠናከርባቸውን ዘዴዎች በማፈላለግ ላይ ነው። ልንተባበርባቸው የምንችላቸውን መስኮች በመለየት ግባችንን ለመምታት እንተባበራለን። አፍሪካ ከሌላው ዓለም ጋር ያላትን የንግድና የመዋለ ነዋይ ወይም ኢንቨስትመንት መጠንና ዓይነት በዝርዝር ለተመለከተው የተዘበራረቀ ስዕል ያለው ይመስላል። የአፍሪካ አጠቃላይ የወጪ ሸቀጥ ዋጋ እንደ ኤሮፓ አቆጣጠር በ2012 640 ቢሊዮን የአሜሪካ ዶላር ደርሶ የነበረ ቢሆንም በ2016 ወደ 349 ቢሊዮን ዶላር አሽቆልቁሎ ወርደዋል። ይህም አህጉሪቱ በመላው ዓለም በሚከናወነው የወጪ ንግድ ድርሻዋን ከ35 በመቶ ወደ 22 በመቶ ዝቅ አድርጎታል። ይህ በዓለም አቀፍ ደረጃ የሸቀጦች ዋጋ መውረዱን እንደሚያመለክት መረጃዎች ይጠቁማሉ። ለዚህ መፍትሄው ደግሞ የንግዱን ስብጥር መጨመርና ወደ ፍብረካ ኢንዱስትሪው ወይንም ማኒፋክቸሪንግ ኢንዱስትሪ በፍጥነት መሻገር እንደሆነ የመስኩ ባለሙያዎች ይመክራሉ። አምባሳደር ሜሪ ቤት ሌዮናርድ አሜሪካ ከአፍሪካ ጋር ያላትን የንግድ ግንኙነት የገለጹት ደግሞ በዚህ መንገድ ነበረ። I think our economic relations are one way, is one lens through which we can see the importance of Africa to the United States. By the year 2030, one quarter of all workers in the world. <laughs> <laughs> በዓለም ሸቀጦቻችንንና ምርቶቻችንን የሚገዙት አፍሪካውያን ደንበኞቻችን ይሆናሉ። ከአፍሪካ ጋር ያለን የንግድ መጠንም እየጨመረ ነው። በ2010 ዓ ም 17 ቢሊዮን ዶላርስ የነበረው በ2014 ዓ ም 25 ቢሊዮን ደርሷል። የእነዚህ ቁጥሮች እድገትም በዚህ አቅጣጫ እንዲቀጥል እንፈልጋለን። የዩናይትድ ስቴትስ ብሔራዊ ደህንነት ስትራቴጂ በንግድ አማካይነት ብልጽግናንና ደህንነትን ማጎናጸፍ ዋና ትኩረቱ እንደሆነ አምባሳደሯ አስረድተዋል። አገዋን በመሳሰሉ የመናገጃ ዘዴዎችም ሆነ በሌሎች መንገዶች ከዩኤስ አሜሪካ ጋር በኢንቨስትመንትና በንግድ በይበልጥ ለመተሳሰር የአፍሪካ አገሮች የበለጠ የሚስቡና የሚያጓጉ እርምጃዎችን ሊወስዱ ይችላሉም ብለዋል። ለማንኛውም ግን አፍሪካንና የዩኤስ አሜሪካን የሚያስታስሯቸው ብዙ ጉዳዮች አሉ ሲሉ አስረድተዋል። ዛሬ የምንነጋገረው ስለ ንግድና ኢንቨስትመንት ነው። ይህ ዩናይትድ ስቴትስ የአፍሪካን አስፈላጊነት የምትለካበት አንዱ መንገድ ነው። ይሁንና ለትብብራችን ይሄ አንዱ ገጽታ ብቻ ነው። በአንድ ላይ ሆነን የምናከናውናቸው አስፈላጊ ተግባራት መካከል የሰላምና ደህንነት ጥበቃ እንደዚሁም የማህበረሰብ ጤና ጥቂቶቹ ናቸው። የአፍሪካ ንግድና ኢንቨስትመንት መድረክ የተዘጋጀው ኮርፖሬት ካውንስል ኦን አፍሪካ በተባለ የዩናይትድ ስቴትስ ድርጅትና በተባበሩት መንግሥታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ትብብር ነው። ኮርፖሬት ካውንስል ኦን አፍሪካ በአፍሪካና በዩናይትድ ስቴትስ መካከል ያለው ንግድና ኢንቨስትመንት እንዲያድግ ትኩረት ሰጥቶ የሚሠራ አሜሪካዊ ግንባር ቀደም የንግድ ማኅበር ነው። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ዩናይትድ ስቴትስ ከአፍሪካ ጋር ያላትን የንግድ ግንኙነት ለማሳደግ በማሰብ በዛሬ ሁለት የአፍሪካ መሪዎች የዩናይትድ ስቴትስ መንግስትና የንግድ ማህበረሰብ አባላት ከአፍሪካ አቻዎቻቸው ጋር ሲመክሩ ሲወያዩ ውለዋል። አፍሪካ ከዩናይትድ ስቴትስ ጋር ያላት የንግድ ልውውጥ የዛሬ ስምንት ዓመት ከነበረበት 17 ቢሊዮን ዶላርስ በ2014 እንደ አውሮፓውያኑ ዘመን አቆጣጠር ወደ 25 ቢሊዮን ዶላርስ አድጓል። የሚበዛው የወጪ ንግድ ታዲያ የነዳጅ ዘይትና ሌሎች የተፈጥሮ ሀብቶች ላይ ያተኮረ መሆኑ ግብይቱን በጥቂት ሸቀጦች ላይ እንዲያተኩር አድርጎታል። መካከለኛና አነስተኛ ባለሀ ሀብቶች በወጪ ንግድ ላይ ለመሰማራት ምን ማድረግ አለባቸው? ምንስ ሚና ይኖራቸዋል? አንድ በሥራው የተሰማራ ባለ ሀብት ያብራራልናል። ጥበቡ አሰፋ ብለስድ ኮፊ የበረካ ቡና የተባለ ኢትዮጵያውያን የቡና ገበሬዎችን ከአሜሪካ ገበያ ጋር ለማስተሳሰር የሚመራ ድርጅት መስርቶ ይንቀሳቀሳል። ከፖሊሲ ሜከሮች ወይም ህግን የሚያለቁ የመንግስት አካላት፣ አለም አቀፍ ድርጅቶች፣ በልማት ላይ የሚንቀሳቀሱ ብዙ ጊዜ በዚህ ዙሪያ ይወያያሉ። በአፍሪካና በአሜሪካ መካከል ያለውን አለመገናኘት የገበያ የገበያ ሰባጠ በግል ባለ ባለሀብቱ ሚና ለማያያዝ ይሞክራሉ። ይሄ ጥሩ አላማ ነው። ግን መሬት ላይ ያለውን የግል ባለሀብት ኢትዮጵያ እዚህም ያለውን ያሳተፈ አይደለም ከመሬት የተነሳ አይደለም እና ችግሩ ብዙ ጊዜ ያሆኗል። ሆኗል የሚወጣው መመሪያ የሚወጣው የህግ አመቻቺ ሁኔታ ለምሳሌ በአሜሪካን መንግስት የአፍሪካ ግሮስ ኦፖርቹኒቲ አክት ብለው ያወጡት ለአፍሪካ አምራቾች ነጻ ታክስ በር የከፈቱት እንደታለመው ለውጥ ሊያመጣ አልቻለም እና በዚህ ዙሪያ በተለይ የአፍሪካዊው አዲስ በአሜሪካን ሀገር እያደገ በአመት እያደገ የሚመጣው የአፍሪካዊው የኢሚግራንት ህብረተሰብ አንደኛ የምርት ፍጆታው ግማሹ ከአፍሪካ በሚመጡ ምርቶች ላይ ነው። ለምሳሌ የኢትዮጵያውን ትውልድ ብትመለከተው አሜሪካ በርበሬ ይበላል፣ እንጀራ ይገዛል። ቅማሞች ይመጣሉ፣ ቅቤ ይመጣል፣ ጀበና ይመጣል። አሁን ያ በትንሹም ቢሆን እያሳደገው መጥቷል። ግን ያንን ከራሱ መጠቀም አልፎ ወደ አሜሪካው ገበያ ላይ ለማስተላለፍ አንዳንድ ችግሮች አሉበት። ችግሩ ምንድን ነው? እዚህ ያለው ገበሬ እዚህ ያለው ነጋዴና ኢትዮጵያ ውስጥ ያለው ነጋዴ በደንብ ያለመነጋገር፣ አብሮ የሽርክና ስራ አለመስራት። ኢትዮጵያ ያለው የማደግ አቅም የለውም። እዚህ ያለውን በዚህ ሀገር በአሜሪካ ላይ ተቀባይነት ያለውን ምርት እንዴት አድርጎ ሊያሳድግ እንዴት አድርጎ ሊያመርት እንደሚገ እንደሚያስፈልገው አያውቀውም። እዚህ ደግሞ ያለው ኢንቨስት የሚያደርግበት የራሱን ኢንቨስት አድርጎ ኢትዮጵያ ውስጥ ያለውን አምራች ጋራ በሽርክና ገንዘቡንም ኢንቨስት እያደረገ ያንን ንግድ ማንቀሳቀስ ካልቻለ አሜሪካኖች አሜሪካ የአሜሪካ ቢዝነሶች አፍሪካ ወይም ኢትዮጵያ ወይም አፍሪካ ሄደው ሊሰሩ መጀመሪያ የሚያምኑት በአሜሪካና በኢትዮጵያ ውስጥ እና በአፍሪካ ውስጥ ስላለው ገበያ የሚያውቁት በጣም የተሳሳተ መረጃ ነው ያለው። አፍሪካን እንደ ምንም ዋጋ እንደሌላት ነው የሚገነዘቡት። ገንዘባቸውን እዛ ላይ ኢንቨስት ማድረግ አይፈልጉም። ጓደኛም ደግሞ ካላገኙ ፓርትነር እንትናቸውን ሪስካቸውን ሚኒማይዝ የሚያደርግላቸው የሚያሳምትላቸው አገሩን የሚያውቀው ሊሰራ የሚችል ሊቀላጠ ያንን ፓርትነርሽፕ ሽርክና ካል መሰረቱ የአሜሪካን ነጋዴዎች በአፍሪካና በኢትዮጵያ ላይ ገንዘባቸውን ሙሉ ለሙሉ ለማፍሰስ ይቆጠባሉ። ፈተናዎቹ ብዙ ናቸው። እንግዲህ ያለመገናኘቱና የመረጃ ክፍተቱ እንዳለ ሆኖ የገበያ ተወዳዳሪነትን መጨመር ያስፈልጋል። ጥራትና ደረጃ፣ እንደዚሁም ደግሞ በሰዓቱ የማቅረብና እዚህ ያለው ዩናይትድ ስቴትስ ያለውን የጥራትና ደረጃን አውቆ በዛ ምርትን ማቅረብ አልፎም የገበያ ስርዓቱን መገንዘብ ያስፈልጋል። እዚህ ላይ በውጭ የምትኖሩ ኢትዮጵያውያን ይህንን ታውቃላችሁና እንዴት ነው በሀገር ውስጥ ካሉ፣ እንደዚሁም ደግሞ ከሌሎች ኢንቨስተሮች ጋር ተባብሮ መስራት የሚቻለው? በጣም ይቻላል። እንደውም አንድ ያንን ከመመለስ የሚያስል አንድ መረጃ ልስጥህ። አሁን በኢትዮጵያኖች የሱቅ መድረት ላይ ገበያ ላይ ሄደህ ሽንብራዎቹን፣ ክኮቹን፣ ምስሮቹን ብታያቸው ከኢትዮጵያ የመጣው ጥራት የለውም ኮንሲስተንሲ የለውም ብለው ስለሚያምኑና ጥራቱን ስለሚያውቁት ነው የሚገዙት ከህንድና ከተርኪ ሆኗል። መልሱ መሆን ያለበት የኢትዮጵያ ውስጥ ያሉትን ነጋዴዎች እና እዚህ ያሉትን ነጋዴዎች በጥቅም ጥቅሙ በጣም ትልቅ ነው። ሁለቱንም ይጠቅማል። ምክንያቱም ብዙ ምርት ገንዘቡ እዚህ ሽያጩ ላይ ነው። ቫልዩ አድ ይሉታል እንግዲህ ለምሳሌ ቡናችን በኪሎ በኪሎ አንድ ብር ከኢትዮጵያ ከወጣ እዚህ አሜሪካ ኮፊ ሾፕ ውስጥ የነ ስትገዛው አስራ ስድስት ብር አስራ ሰባት ብር ነው የምትገዛው። ለገበያተኛው የሚያቀርበው ነጋዴ ነው ገንዘቡን ብዙውን ገንዘብ የሚይዘው እና ኢትዮጵያ ውስጥ ያለው አቅራቢና እዚህ ያለው ኢትዮጵያዊ ቢዝነስ ቢገናኙ በህብረት ሊቆጣጠሩት የሚችሉት የጎዋጋንት አብዛኛው ይሆናል። ያለ ሁሉም በቂ እንትን አለው፣ ግን ያ ሊሆን ሁለቱ እስካሁን አልተገናኙ፣ ሁለቱ እስካሁን አብረው አይሰሩም። ክፍተት አለ፣ ትልቅ ክፍተት አለ። እና ያንን የሚሰብር ብዙ ጊዜ በሀገር ደረጃ ነው ወይ በድርጅቶች ነው እንደዚ ነገር የሚሰራው ወይ ለምሳሌ በቻምበር ኦፍ ኮሜርሶች ነው። እንደዚህ አይነት ስብሰባዎች፣ ውይይቶች ሁለቱን ለማገናኘት ማለት ነው። ያንን እንኳን የሚሰራ አቅም የለም ፕራይቬት ሴክተር የለም። እና አንዱ ክፍተት ውስጥ ይመስለኛል ያንን መስራት የሚችሉት በቻምበር ኦፍ ኮሜርስ፣ በአፍሪካን ዩኒየን አሁን እንዳልከው ላይ ያሉት ናቸው የሚነጋገሩት፣ እና ከመሬት አይወርድም። ከመሬት ካለው ተጨባጭ ሁኔታ ጋር አልተገናዘበም። አገዋ ሲሰራ ለምሳሌ ከላይ ነው አገዋ የመጣው አገዋ እስካሁን ምንትኑን ህልሙን አልመታም ካቱም እዚህ ያሉትን ነጋዴዎች ነጋዴ ሆነው ሊሰሩ የሚችሉትን ባለሀብቶች አፍሪካ ውስጥ ካሉ አምራቾች ጋር አላገናኘም። እና ሰው የሁለቱ ሮል በጣም ወሳኝ የሆኑት አይተዋወቁም። የሚጫወቱበት ሜዳ የለም፣ ኳስም የላቸውም። በእርግጥም ስትመለከተው የአፍሪካ አጠቃላይ የሆነው የሸቀጥ የውጭ ገበያዋ በ2012 640 ቢሊየን የነበረው ወደ 349 ቢሊዮን ወርዷል። ይሄ ደግሞ የሸቀጥ ገበያው በመውረዱ ይሄ ነዳጅ የመሳሰሉት ምርቶች ዋጋ በመውረዱ ነው እና የአፍሪካም ምጣኔ ሀብት እንደዚሁ ስብጥሩ ሰፊ መሆን አለበት፣ በአንድ በጥቂት የወጪ ገበያ ሸቀጦች ላይ መመካት ስለማይቻል እና ይሄን መስራቱን በጣም አስፈላጊ ይመስላል። በጣም ነው የምናመሰግነው ጥበቡ አሰፋ። ብሌስድ ኮፊ በረካ ቡና የሚባል ድርጅት መስርቶ በአፍሪካ በተለይ በኢትዮጵያና በዩናይትድ ስቴትስ የገበያ ስርጭትን ለማቀላጠፍ ይሰራል። አመሰግናለሁኝ ጥበቡ ለሰጠ፣ በጣም አመሰግናለሁ። ይህንም ትኩረት በመስጠት በጣም መነጋገር ያለብን ነጥብ ነው። እንግዲህ ይሄ ግንኙነቱን ይከፍታል ብዬ እገምታለሁ። አመሰግናለሁ ለ አድማጮቻችን አስተያየቶቻችሁ ፌስቡክ አት ቬ አማሪክ ላይ እየደረሱን ነው። ሰይድ ባይተዋሩ ሰላም ሰላም ብሎናል። ጠና ደስታ ደግሞ እግዚአብሔር ኢትዮጵያን መቼ ነው ሰላምና የተረጋጋ ኑሮ እንዲኖር ህዝቧ የሚያደርገው የሚል አስተያየት ሰጥቷል። ብሌን ያንተው ልጅ ደግሞ በጣም ያሳዝናል ብላለች። ለምን ተናገራችሁ ብሎ የሚደበድብ ታጣቂ እውቀቱ ምን ያህል ነው የሚሉ አስተያየቶች ተደምጠዋል። አስተያየቶቻችሁን ስለሰጣችሁን እናመሰግናለን። የምሽቱ ስርጭታችን በዚሁ ተጠናቋል። በጀመርኑ ሙዚቃ ይሆናል የምንሰናበታችሁ። ስናስተናግዳችሁ ያመሸ ነው ሄኖክ ሰማእግዜርና እኔም መስታወት አራጋው ነበርን። እንግዲህ አስተያየቶቻችሁን በፌስቡክ ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤም በመጠቀም አድርሱን። መልካም ምሽት። በዚህ ሙዚቃ እንሻል መልካም Jin Katina, his <laughs> nervous nervous